እንደምናልክ ገበያው ዛሬ ብራስልስ ኢትዮጵያውያን ተሰባስበው ሰላማዊ ሰልፍ ማካሄዳቸውን ሰምተናል። የሰልፉ ዓላማ ምንድን ነው? ያነሱት ጥያቄስ ምን ይመስላል? ይህን የሚያብራራልህ አለ ወይ? አለ የሰልፉ ዓላማ እንግዲህ ባለፈው በዚህ በኢረቻ በዓል፣ የሞቱትን ኢትዮጵያውያን ለማሰብ እና እንደዚሁም በጠቃላይ ከዚህ ከኢረቻው በዓል በፊትም ሆነ በኋላ ለሞቱት ኢትዮጵያውያን የመታሰቢያ ሻማ መብራት ለማድረግ እና የአውሮፓ ህብረት በኢትዮጵያ ላይ እየተፈጸመ ያለውን የሰብአዊ መብት ጥሰት፣ ግድያ እና እስራት እንዲያስቆሙ የሚቻላቸውን ያህል እንዲያደርጉ ከዚሁ ከተፈጠረው ክስተት ጋር አያይዞ አቤት ለማለት ነው። ተወካዮች የተጻፈውን ደብዳቤ አስገብተዋል። ከባለስልጣኖቹ ጋር ተነጋግረው ያቀረቡትን እና ያገኙትን መልስ በሚመለከት ከልኡካኑ ውስጥ አንዱ አቶ አበራ የማና እዚህ አጠገብ ያሉ እሳቸው የሚከተለው ነው የሚሉት። ያዘጋጀነውን ደብዳቤ ወስደን የሚመለከተው የአውሮፓ ህብረት ክፍል ያስረክበናል እና የክፍሉ ተጠሪ የሆኑት መጥተው ለአንድ አፍታ ጊዜ ወስደው አነጋግረውናል። በንግግራችን ወቅት እኛም በእኛ በኩል ያለንን ዋና ዋና ጉዳይ በተለይ አሁን ያለው ሁኔታ ምን ያህል አሳሳቢ እንደሆነ አሁን በቅርብ የተፈጸመውንም ነገር አንስተን በተለይም አሁን ሆኖ ይህ አስቸኳይ ጊዜ አዋጅ እንዲነሳ፣ የታሰሩ ሰዎች እንዲፈቱ እና መንግስት ከተቃዋሚዎች ጋራ መነጋገር እንዲጀምር በሚል ያለንን ሀሳብ አቅርበናል። ይህን ነው የሚሉት። ሸዋዬ እንግዲህ በዚህ ጉዳይ ላይ ሰፊ ውይይት እየተደረገ እና ጉዳዩ አስቸኳይ መሆኑ በሁሉም ደረጃ ታምኖበት ውይይት እየተደረገ መሆኑ የተገለጸላቸው መሆኑን ነው የገለጹልን። ሰልፉ ከመቼም ጊዜ የበለጠ የሞቀና በርካታ ሰዎች የተሳተፉበት ነበር። ምናልባት የአሁኑ ሰልፍ ከሌላው የሚለይበትን ከሰልፎ አዘጋጆች እና ከሆላንድ ከመጡት የሰልፎ አስተባባሪዎች ውስጥ አቶ የሱስ እዚህ አጠገብ ያሉ የዛሬው ሰልፍ በምን ከሌላዎች እንደሚለይ እና ምንም እንደምጠብቁ እስኪ ለአድማጮቻችን ግለጽና ቶስ አመሰግናለሁ። ተገባዩ የኢትዮጵያ ሁኔታ ከዕለት ወለት እየተለዋወጠ ነው። በጣም አሳሳቢ በሆነ ደረጃ ላይ ይገኛል። በተለይ በዜጎች ላይ የሚደርሰው ያ አፈና ከመቼውም በላይ የተባባሰበትና ሀገሪቷን አስጊ ሁኔታ ላይ የጣለበት ደረጃ ደርሷል። ይህንን በሚመለከት ዜጎች በውጭም ሆነ በሀገር ውስጥ ያሉ ሰዎች አንድ ነገር ማድረግ አለባት። ይህንን በሚመለከት ነው እንግዲህ የድጋፍ ሰልፍ በሀገር ውስጥ የሚደረገውን የሰብዓዊ መብት ጥሰት በመቃወም ዛሬው ሰልፍ ዋና ዓላማ ቤልጅየም ከሚገኙ ኢትዮጵያውያን በተለይም ደግሞ ከኢትዮጵያ ማህበር በቤልጅየም ጋር በመተባበር የተደረገ ነገር ነው። ጥሩ ውጤት ያመጣል ብለን ተስፋ እናደርጋለን። ይሄው ነው እንግዲህ ሸዋዬ ያለው ሁኔታ። በነገራችን ላይ በዚህ በኢትዮጵያ ጉዳይ ላይ ውይይቱ ቀጥሏል። በሚቀጥለው ሳምንትም የአውሮፓ ሕብረት የውጭ ጉዳይ ሚኒስትሮች ስብሰባ አለ። ከዛም የመሪዎች ስብሰባ አለ። ኢትዮጵያ ዋና አጀንዳ ሆና ትቀጥላለች የሚል ግምት ነው ያለው ሸዋዬ። እንደው ምናልባት ገበያው ከዚህ በፊትም እንዲሁ ጥያቄ ያቀርባሉ። ለአውሮጳ ህብረት በተደጋጋሚ ጥያቄዎች ቀርበዋል፣ ሰልፎችም ተካሂደዋል። አሁን በትክክል በተጨባጭ ምን እናገኛለን? ምን እንጠብቃለን? ወይም ምን ይደረጋል ብለው ነው የሚገምቱት? ሌላው ከሆላንድ ከመጡት የሰልፎች ተሳታፊ አቶ ገረሱ ቱፋ አጠገቤ አሉ። አቶ ገረሱ፣ ከዚህ ቀደም የተለያዩ ሰልፎች ተካሂደዋል። በአሁኑ ሰልፍ ምን ይጠበቃል? በተለያየ ጊዜ ሰልፎች ይደረጋሉ። ጭቆና አልቆመም። አሁንም ቢሆን ነገሮች እየባሱ ነው ያሉት። ስለዚህ ለዩሮፓ ዩኒየን እና ለዶነር ሀገሮቹ በመሻል ፋንታ እየባሰ የመጣውን ነገር እንዲገነዝሙ ማድረግ ነው ህዝቡም ደግሞ አገር ቤት ላለው ድምፁን ማሰማት ስለማይችለው ሰው ድምፅ መሆን ነው። እንግዲህ ሸዋዬ፣ የዛሬው ሰልፍ ለየት የሚያደርገው ምናልባት ኢትዮጵያ ውስጥ ያለው ሁኔታ በጣም እየባሰና የአስቸኳይ ጊዜ አዋጅም የታወጀበት ወቅት በመሆኑ ከዚህ ጋር ተያይዞ በዓለም አቀፍ ደረጃም ውይይቱ ስለቀጠለ ይህ ሰልፍ የሚደረገውን ውይይት ትኩረት እንዲያገኝ የኢትዮጵያ ጉዳይ እያደረጋል የሚል ተስፋ ነው ያለው። በኢትዮጵያኑ ዘንድ ኢትዮጵያኖቹ አሁኑም ተሰብስበው ስለ ቀጣው እርምጃቸው እየተወያዩ ነው። በዚህ ሁኔታ ነው እንግዲህ ያለው የዛሬው ሰልፍ እዚህ ብራስልስ። ገበያው ንጉሴ ከብራስልስ፣ በጣም አመሰግናለሁ። አብረው ቃለመጠይቅ በመስጠት የተባበሩትንም አመሰግናለሁ። እኔም አመሰግናለሁ ሸዋዬ።